ሰላም ጤናስጥልን እንደምን ሰንብታችኋል? የተከበራችሁ አድማጮቻችን ይህ ሳምንታዊው የዋዜማ የፖድካስት ስርጭታችን ነው። በዛሬው መሰናዶም ልዩ ልዩ መሰናዶችን አዘጋጅተን ይዘንላችሁ ቀርበናል። በኢትዮጵያ ወቅታዊ ጉዳይ ላይ የሚያተኩሩ ጥንቅሮች በእለቱ ዝግጅት ውስጥ ተካትተዋል። ፕሮግራሙን በማድመጥ አብራችሁን እንድትቆዩ የሚጋብዘው የዕለቱ የፕሮግራሙ አዘጋጅ አርጋው አሸኔ ከቀሪ የዋዜማ ባልደረቦች ጋር በጋራ በመሆን ነው። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንደማይሆን ተስፋ አድርጋለሁ። The biggest achievement, I think, in which I participated was the formulation of the constitution which we still have እስከ ዛሬ የሰራኋቸው ከምላቸው ቁም ነገሮች ጉልህ ቦታ የሚይዘው አሁን በስራ ላይ ያለው ህገ መንግሥት እንዲዘጋጅ ያደረኩት ተሳትፎ ይመስለኛል ይላሉ የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ በአሜሪካ ነገር በዋሽንግተን ዲሲ ተዘጋጅቶ በነበረ አንድ የውይይት መድረክ ላይ ከ ሰጡት አስተያየት ያገኘነው ነው። በጉዳዩ ላይ ሰፋ ያለ ጥንቅር አዘጋጅተንላቸዋል። ዶክተር ነጋሶ በህገ መንግስቱ ማርቀቅና ማወያየት ላይ የነበራቸውን ተሳትፎ እንደዚሁም ከዛ በኋላ ያላቸውን የፖለቲካ ተሳትፎ በተመለከተ የሰጧቸውን አስተያየቶች አጠናቅረናቸዋል። በዕለቱ መሰናዳችን ውስጥ በኢትዮጵያ ከሦስት ወራት በኋላ ምርጫ ይደረጋል። በምርጫው ላይ በርካታ ወገኖች ብዙ ተስፋ የሚጥሉበት አልሆነም። ለዚህም ምክንያቱ በገዢ ፓርቲ የሚደረገው አፈናና ማዋከብ ተባብሶ በመቀጠሉ ነው። ዋና ዋና የተቃዋሚ ፓርቲዎች በምርጫው እንዳይሳተፉ ብዙ መሰናክሎች እየተደቀኑባቸው ይገኛሉ። ይህም በተለይ በሰላማዊ ትግል በኢትዮጵያ ውስጥ የፖለቲካ ለውጥ ማምጣት ይቻላል ብሎ ለሚያምኑ ወገኖች አስደሳች ዜና አይደለም። እናም የሰላማዊ ትግሉ አበቃለት? የተቃዋሚ የፖለቲካ ፓርቲዎችስ ምን ሌላ አማራጭ አላቸው? አሊያስ በምርጫው አሁን ባለው ሁኔታ ሊቀጥሉ ይችላሉ። በዚህ ጉዳይ ላይም የምናደርገው አጠር ያለ የውይይት መሰናደው ይኖራል። ከፕሮግራማችን ጋር በድጋሚ አብራችን ቆዩ። በኢትዮጵያ ከሶስት ወራት በኋላ በሚደረገው ምርጫ ዙሪያ የምንሰማቸው የየዕለት ዘገባዎች እምብዛም አስደሳችና ተስፋ ሰጪ አይደሉም። የገዥው ፓርቲ ከኢህአዴግ ከመቼውም ጊዜ በበለጠ በተቃዋሚ ፓርቲዎች ላይ በሀገሪቱ ያለውን የተዳከመ የፍትህ እና የመንግስት መዋቅር በመጠቀም ዘመቻውን ቀጥሏል። መላው ኢትዮጵያ አንድነት ፓርቲ እንደዚሁም ደግሞ የአንድነት ለፍትና ለዲሞክራሲ ፓርቲዎች መዋቅራቸው ፈርሶ ከውስጣቸው ለወጡ የአንጃ ቡድኖች እንዲሰጥ ተደርጓል። ከዛም ባሻገር የሰማያዊ ፓርቲ እጮች አንዳንዶቹ የፓርቲውን ሊቀመንበር ጨምሮ በምርጫው እንዳይመዘገቡ ተደርገዋል። ከዛም ባሻገር በርካታ መሰናክሎች እየተጣሉ ነው ለተቃዋሚ ፓርቲዎች። ይህም በሰላማዊ የፖለቲካ ትግል ለሚያምኑ ወገኖች አስደሳች ዜና አይደለም እና ከዛ ባሻገር ያለው አማራጭ ምንድን ነው? ሰሞንኛ የምርጫ ጉዳዮችን አንስተን ሀሳብ እንጋራለን። ይህንን የምርጫ ሂደት ከሚከታተሉ ወገኖች መካከል ምርጫ ዶት ኦርግ በሚል ድረገጽ በኩል የየዕለቱን ወይም የሳምንቱ መረጃዎች እያጠናቀሩ የሚያቀርቡት ከምርጫ ዶት ኦርግ ዳዊት ተሾመ አብሮኛ አለ። ከዳዊት ጋር የማደርገውን አጭር ቆይታ ትሰማላችሁ። በውይይታችንም አሁን ባለው ተጨባጭ ሁኔታ የተቃዋሚ የፖለቲካ ፓርቲዎች በዚህ የምርጫ ሂደት ውስጥ መቆየት ይገባቸዋል ወይ፣ ምንስ አይነት አማራጭ አላቸው የሚለውን ጨምረን በሰሞነኛ ጉዳዮችም ላይ ሀሳብ እንለዋወጣለን። አብራችሁን ቆዩ። እሺ ዳዊት አመሰግናለሁ። እንግዲህ በዚህ በኢትዮጵያ ከሶስት ወራት በኋላ በሚደረገው ምርጫ ዙሪያ የተለያዩ ሀሳቦችን ከዚህ ቀደም አንስተናል። በቅርብ ጊዜ እየተከሰቱ ያሉ ነገሮች በምርጫው ዙሪያ ሰዎች የተለያየ አስተያየቶችን እንዲሰጡ የሚያስገድዱ ሆነዋል። በተለይም በሰላማዊ መንገድ እና በምርጫ የፖለቲካ ዓላማን ማሳካት ይቻላል የሚል ሀሳቦች ተነስተው ነበር እና ከዛም አንጻር አሁን አሁን ተስፋ ወደ መቁረጥ የደረሱ ሰዎች አሉ። እንደው ለመሆኑ እስኪ ከሰሞኑ ያሉትን በምርጫው ዙሪያ ያሉትን አንዳንድ ክስተቶች ንገረንና ወደ ሌሎቹ ጥያቄዎች አልፋለሁ። እንግዲህ በሚቀጥለው የሚካሄደው በሁለት ሺ አስራ አምስት የኢትዮጵያ አጠቃላይ ምርጫን ስናይ በጊዜ ሰሌዳው በወጣው በጊዜ ሰሌዳ አንጻር ስናየው በየሂደቱ ትችት እየገጠመው የሚሄድ የምርጫ ሂደት ነው ያለው። በጊዜ ሰሌዳው ሲወጣም የጊዜ ሰሌዳ ላይ በተቃዋሚ ፓርቲዎች ቅሬታ ነበረ። ከዛ በተቀጥሎ በመጣ የህዝብ ታዛቢዎች ምዝገባ ላይም በተቃዋሚ ፓርቲዎች ቅሬታ ነበራቸው። በህዝብ ታዛቢዎች የተመዘገቡት በአብዛኛው የኢህአዴግ የገዢ ፓርቲ ምልምል ካሪዎች ናቸው። ወይም ከአንዳንድ አካባቢዎች እንደውም ባለፈው አገር አቀፍ ምርጫ የህዝብ ታዛቢ የነበሩ እንዳሉ ዝም ብለው እየተላለፈበት ወይም ለዚህኛው ምርጫ እንዳሉ ያለፉበት ሂደት ነበረ። በሙላ ጎደል በህዝብ ታዛቢዎች ምርጫ ሂደት ላይም ችግር የነበረበት ቅሬታ የነበረበት ሆኖ ነው ያለፈው። ከዛም በመራጮች ምዝገባ ላይ አስገራሚ መረጃዎች የወጡበት ነበረ። በሶማሌና በትግራይ ክልል ለምሳሌ ገና አምስት ቀንም ሳይሞላው የምርጫ የመራጮች ምዝገባ ከመቶ ፐርሰንት በላይ በሆነ ፐርሰንት ተመዝግቧል የሚል መረጃዎችም በኢትዮጵያ ምርጫ ቦርድ በኩል የወጣበት ጊዜ ነበረ። ይህም ግርምታን ፈጥሮ ያለፈ ነው። ከዛ ደግሞ በተመራጮች ምዝገባ ላይ አወዛጋቢ ነገሮች ያለፉበት ነው። በተመራጮች ምዝገባ ላይ አንዳንድ የተቋሚ ፓርቲ አባላት ተወካዮችን የእጩም ተመራጮችን መስፈርቶች አታሟሉም፣ የተለያዩ ምክንያቶችን በመደርደር ከተመዝጋቢነት ከእጩ ተመራጭነት ውጭ ያደረጉባት አለ። በአንዳንድ በኩል ደግሞ የሰማዩን ሊቀመንበር ጨምሮ ከምርጫ በመጪው ምርጫ ውድድር ውስጥ ውጭ የሆኑበት መንገድ አለ። እንግዲህ በተመራጮች በእጩ ተመራጮች ምዝገባ ላይም ችግር የነበረበት ነው። አሁን ደግሞ የደረስንበት የምርጫው ሂደት የደረሰበት የመገናኛ ብዙሃን የአየር ሰዓት ድልድል ነበረ። እንግዲህ በዚህ ድልድል መሰረት ስድስት መቶ የራዲዮ እና የቴሌቪዥን ሰዓት እንዲሁም ሰባት መቶ የጋዜጣ ኮሎመንስ ነው እንትን የተደለደለው። ይህም አጠቃላይ ወጪው ወደ መቶ ሀያ ስምንት ሚሊዮን ብር የሚገመት ነው። እዚህም ድልድሉ ላይም ችግር ያለ ቅሬታ ያለበት ነው ማለት ነው። በሰማያዊና በምርጫ ቦርድ የነበረው የንትርክ በምርጫ ቦርድ በአንድነትና መያድ ውስጣዊ የድርጅቱ ውስጣዊ ፖለቲካ ውስጥ ገብቶ ውሳኔ በመስጠት ድርጅቱን ሌላ አጀንዳ ለሁለተኛ አንጃ ናቸው ለተባሉ ሰዎች አስተላልፈው የሰጠበት እንግዲህ በምርጫ በዚህ ምርጫ እንግዲህ እስካሁን የከታዘም ናቸው አንኳር አንኳር ኩነቶች ናቸው። ይህም ሂደት በምርጫ የሚፈለገውን ያህል ሰላማ በሰላማዊ እንቅስቃሴ የሚፈለገውን ያህል የፖለቲካ ውጤት መምጣት ይችላሉ የሚለውን የተቃዋሚ ፓርቲዎች በሰላማዊ በኢትዮጵያ ተመዝግበው ያሉ የተቃዋሚ ፓርቲዎችን እንቅስቃሴ በአብዛኛው የሚያዳክም ነው። እንደዚህም ብለው ያስቡ የነበሩ ሰዎችን አስተሳባቸውን ድጋሚ እንዲጠይቁ ነው። ይህም ሆኖ ማለት ግን አሁንም በሀገር ቤት ውስጥ የሚደረገው የፖለቲካ ትግል አብቅቶለታል ማለት አይደለም የሚል ነው። እንግዲህ አጠቃላይ ሂደቱን ካየነው ባለፉት ጊዜዎች የተከናወኑት እነዚህ ዋና ዋና አንኳር ነጥቦች ናቸው። እንድብታቸውም ይሄ ነው። በጣም ጥሩ ዳዊት። በተለይ እንግዲህ በሀገር አቀፍ ደረጃ ሰፊ እንቅስቃሴ የሚያደርገው ከዛም ባሻገር በመዋቅርም ደረጃ የተጠናከረ የነበረው የአንድነት ፓርቲ በምርጫ ቦርድ አማካኝነት ፓርቲው መዋቅሩ እንዲፈርስና ሌላ ምርጫ ቦርድ እውቅና ለሰጠው አንጃ እንዲተላለፍ ተደርጓል። መኢአድም ከዚህ የተለየ አልገጠመውም። እነዚህ እንግዲህ ዋና ትልልቅ ሀገራዊ ፓርቲዎች ናቸው። በሰማያዊ ፓርቲም ላይ ነገ ከነጎዲያ ሊሆን የሚችለውን ነገር በእርግጠኝነት መናገር አስቸጋሪ ነው። የሰማያዊ ፓርቲ ሊቀመንበርን ጨምሮ አንዳንድ የሰማያዊ ፓርቲ እጩዎች በምርጫውም እንዳይሳተፉ እንግዲህ መንገዱ እየተዘጋባቸው ነው ያለው። እነዚህን ሁሉ ነገሮች ስንወስድ እንግዲህ የማይጠበቁ አይደሉም። ኢህአዴግ ባለፉት ዓመታት ሲያራምዳቸው ከነበሩ ተቃዋሚ ፓርቲዎችን የማፈን የማጥፋት፣ እንዲህ አይነት አዝማሚያዎች አንጻር የማይጠበቁ አይደሉም። ግን ከዚህ ቀደምም እንዳለው በሀገር ቤት የሚደረግ የፖለቲካ ትግል ከምርጫ ወንበር የዘለለ ዓላማ ሊኖረው ይገባል ወይም ደግሞ ያስፈልጋል ብለን አንስተን ነበረና እና ከዛ አንጻር አሁን ምን ቀራቸው? ወይስ በቃ በሩ ተዘግቷል? የምርጫው ነገር አብቅቷል? እንደዛ ብለን መደምደም እንችላለን? እንግዲህ አርጋው፣ በሰላማዊ በሀገር ቤት የሚደረገው የሰላማዊ ትግል ብዙ አይነት ስልቶች አሉት። ከብዙ አይነት ስልቶቹ አንደኛው በምርጫ ወቅት የሚደረገው ትግል ነው የሚል ነው። የምርጫ አንድ የሰላማዊ ትግል መታገያ መድረክ ነው በአምባገነን መንግስታት ውስጥ ይህ ማለት ይሄ መንገድ ተዘጋ ማለት ሌሎች አማራጭ መንገዶች ተዘግተዋል ማለት አይደለም። ሁለተኛው ነጥብ እዚህ ጋር በደንብ ማየት ያለብን መነሻው አሁን የሚያያድንም የአንድነትም ሁለተኛ አንጃ ተብለው አሁን በምርጫ ቦርድ ተላልፎ የተሰጣቸው የፓርቲው መዋቅር ተላልፎ የተሰጣቸው ሰዎች እንደ ሌላው ጊዜ ከውጭ የመጡ አይደሉም። እዛ የዛ የፓርቲ አባል የነበሩ ናቸው። ስለዚህ ምንድን ነው ይህም የሚያሳየው በተቃዋሚ ፓርቲዎች ውስጥ ያለውን ውስጣዊ ቁርሾ መንግስት ወይም ገዢ ፓርቲን በምርጫ ቦርድ አማካኝነት ማኑፕሌት እያደረገው ለራሱ ጥቅም እንዲውል እያደረገ ተቃዋሚ ፓርቲዎችን የሚያፈርስበት መንገድ ሆኗል ማለት ነው። ስለዚህ ቱሊም በአምባገነን መድረክ ውስጥ አገዛዙ ውስጥ የምናየው ነገር ምንድን ነው? አምባገነን መንግስት፣ የትኛውም አምባገነን መንግስት ስልጣኑ የስልጣኑ ህልውና ውስጥ የሚከት ምንም አይነት የፖለቲካ እንቅስቃሴ አይፈቅድም፣ ምርጫን ጨምሮ ማለት ነው። ምርጫን በአምባገነን መንግስታት አምባገነን መንግስታቶች ምርጫን የሚፈቅዱባቸው የራሳቸው የሆነ ሶስት አራት ምክንያቶች ይኖራቸዋል። ከዛ በዘለለ ግን በዚህ ሂደት ውስጥ የነሱን የስልጣናቸውን ጥያቄ ምልክት ውስጥ የሚከት የሚገዳደራቸው አይል እንዳይፈጠር የሚወስዱት መጠነ ሰፊ እርምጃዎች ይወስዳሉ። ስለዚህ የተቃዋሚ ፓርቲዎች ውስጣዊ ጥንካሬ፣ የትግልም ትብብር ምንድን ምን ያህል ሄደዋል፣ ምን ያህል ጠንካራ መሰረት ላይ አርፏል? የሚለው አንድ ትልቅ ነጥብ ነው። እነዚህ ነጥቦችን ካየን አሁንም በኢትዮጵያ ውስጥ የሚደረግ የሰላማዊ ፖለቲካ ትግል አብቅቶለታል የሚለው መደምደሚያ ላይ አይወስደንም። ብዙ ልንሰራቸው የሰላማዊ ትግል በኢትዮጵያ ውስጥ ገና ጅምር ትግል ነው። በዛ ትግል ውስጥ መግፋት ያለብን ብዙ አይነት መከተል ብዙ አይነት ስልቶች አሉ። መግፋት ያለብን ብዙ አይነት ስልቶች አሉ። መከተል ያለብን ብዙ አይነት ስትራቴጂዎች አሉ። እነዚህን መከተል አለብን። አሟጠን መጠቀም መቻል አለብን። እነዛ የሚባሉትን አማራጭ ሀሳቦች፣ አማራጭ ስልቶችን ማንሳት እንችላለን። ህዝባዊ አመፅ ወይም ደግሞ እንቢተኝነትን የመሳሰሉትን እያነሱ የሚጠቁሙ ሰዎች አሉ እና ለማለት የፈለግከው እነሱን አይነት ሀሳቦችን ማራመድ ይቻላል ነው እና አንደኛው አማራጭ፣ እነሱም ሀሳቦች ዝግ አይደሉም። ሁለተኛው ነገር ግን ተቃዋሚ ፓርቲዎች በዚህ የምርጫ ሂደት መሳተፋቸው ራሱ አንድ ጥቅም ያስገኝላቸው ምንድን ነው? ምን ያህል ኢትዮጵያን እያስተዳደረ ያለው መንግስት ምን ያህል ጸረ ዴሞክራሲ እንደሆነ ምን ያህል ለተቃውሞ እንቅስቃሴ እድል የማይሰጥ መሆኑን ያመላከተበት ነው። ይህ ራሱ አንድ ጥቅም ነው። የኢትዮጵያን መንግስት ባህሪ ግልጽ እንዲሆን ማድረግ አንደኛው ነው። በግልጽ ሲፈተሽ፣ በትግሉ ሲታይ ምን ያህል አምባገነን እንደሆነ የምንረዳበት አንደኛው ነው በዚህ ሂደት ውስጥ ሁሌም ያላሰብነው ነገር ከኢትዮጵያ መንግስት ይህን ሊያደርግ አይችልም። የአንድነትና የመያር ፓርቲዎች ከምርጫ ቦርድ ጋር ሲወዛገቡ ህልውናቸውን የሚያከት መዋቅሯቸውን የሚሰባብር እርምጃ ይወስዳሉ ብሎ ማንም የሚጠብቅ አልነበረም። ሁሌም የኢትዮጵያ መንግስት እያደረገ ምንድን ነው ያለው እኛ ከምንጠብቀው በላይ ለስልጣኑ ምን ያህል ዘብ እንደሚቆም ነው። ምን ያህል አምባገነ እንደሆነ ዝግ እንደሆነ እንደዚህ አይነት መንግስታቶች በባህሪያቸው የሚለኩት ጠንካሪያቸውን የሚለኩት የፖለቲካ ተቃውሞ እንቅስቃሴዎችን በማኮላሸት ነው እንጂ የህዝብ ጥያቄዎችን በመመለስ አለ። ስለዚህ እነዚያ ጥያቄዎች እስካልተመለሱ ድረስ ህዝቡን የማደራጀት ህዝቡን የማንቀሳቀስ በህቡም ይሁን ቢሆን ዝግ አይደለም ማለት ነው። ዋናው የትግል አጀንዳው የህዝብ ጥያቄ ተመልሷል አልተመለሰም ነው የህዝቡ ጥያቄ እስካልተመለደ ደሰር ድረስ ሰፊ የሆነ እድል አለ ማለት ነው ለተቃውሞ ፖለቲካ። አምባገነን አገዛዞች ደግሞ በአብዛኛው እንደምንረዳው፣ ከታሪክም እንደምናየው የህዝቡን ጥያቄ የሚመልሱ በመመለስ አለም ስልጣናቸውን ማራዘም የሚፈልጉት ወይም ደግሞ ጥንካሬያቸውን ማሳየት የሚፈልጉት ሁሌም የተቃውሞ ድምፅን በማኮላሸት ነው። ጠንካራነታቸውን የሚያሳዩት ወይም ስልጣናቸውን መጠበቅ የሚፈልጉት በዚህ ሂደት። ለዛ ነው ሁሌም አምባገነኖች የአምባገነን መንግስት ከድምፅ ከህዝብ የበላይ ሆኖ አይቆይም። የጊዜ ጉዳይ ነው እንጂ ሁሉም የአምባገነን ስርዓት ሲንኮታኮታ አይተናል። ትግሉ ህዝባዊ መሰረት እንዲኖር ማድረግ ይጠይቃል ማለት ነው። ይህን ስራዎች እስካልሰራን ድረስ የተቃውሞ እንቅስቃሴው አየር ላይ የሚሳፈፍ ነው የሚሆነው። ሁለተኛ ነገር ደግሞ የአምባገነን መንግስታትም የኢትዮጵያ መንግስትም በቀላሉ ተቃውሞችን መኮላሸት ይችላል ማለት ነው። ህዝባዊ መሰረት ያለው ንቅናቄ ግን ከላይ ያለውን አመራር የተቃውሞ አመራር ሊያስር ይችላል። ሁሉንም ህዝብ ማሰር ግን አይችልም። ስለዚህ አሁንም የሚታየው ነገር ገፍቶ ህዝባዊ መሰረት መጣል ላይ ህዝባዊ መሰረት እንዲኖረው ማድረግ ላይ መሰራት አለበት። የተለያዩ ፖለቲካ ፓርቲዎች ለዚህ ስራ የተለያዩ ስትራቴጂዎች ሊቀይሱ ይችላሉ፣ ታክቲኮችን መከተል ይችላሉ። ትልቁ ምሳሌ በኢትዮጵያ ውስጥ አሁን እኔ እንደ ትልቅ ምሳሌ የማየው የተቃዋሚ ፖለቲካ ፓርቲዎችም ቢማሩም ከሌላ ሀገር ልምዶች ብቻ ሳይሆን ኢትዮጵያ ውስጥ ካለው የእስልምና ሃይማኖት ተከታዮች የድምጻችን ይከበር እንቅስቃሴ መማር ይቻላል። ሶስት አመት ብሎ ያለማቋረጥ ከሳምንት ሳምንት በተለያዩ ዘዴዎች ጥያቄዎቻቸውን ያስተጋባሉ። አማሮች አመራሮቻቸው በከፍተኛ ሁኔታ ቢታሰሩም ከመንግስት የማይጠበቅ በጣም አጸያፊ ተግባሮች፣ የስም ማጥፋት ውንጀላዎች ቢፈጸምባቸው ጥያቄዎቻቸውን ግን ማቅረባቸውን አላቋረጡም። ከዚህ የምትረዳው ነገር ምንድን ነው? ትልቁ ኃይል በእንደዚህ አይነት ትግሉ ውስጥ ህዝብ ነው። ህዝቡ ጥያ የትግሉን ባለቤትነት ከወሰደ ማንም ሊያቆመ አይችልም። የጊዜ ጉዳይ ነው እንጂ አምባገነን መንግስታት መፍረሱ ማይቀርም ማለት ነው። የኢትዮጵያ መንግስት የሚከተላቸው ስትራቴጂዎች ተመሳይ ናቸው። አመራሮችን ማሰር የተቃውሞ ፖለቲካ ፓርቲዎችን ማዳከም፣ ለሁለት እንዲሰነጠቁ ማድረግ፣ በምርጫ ቦርድ አማካኝነት ለደካማ አንጃዎች ሁሉን የተቃውሞ ፖለቲካ ፓርቲዎችን አስተላልፎ መስጠት። እነዚህ እነዚህ ስናይ ተመሳሳይ ድርጊቶች ናቸው። ምንም አይነት የተቀየረ ዘዴ እንኳን የለም። ከዚህ የምንረዳው ምንድን ነው? በተመሳሳይ ነገር አምባገነን መንግስት የሚጠቀ የኢትዮጵያ መንግስት የሚያደርገው የኢትዮጵያ የተቃውሞ ፖለቲካ ፓርቲዎችም ተመሳሳይ መሰረት ስላላቸው ነው። ህዝብ ወደ ህዝባዊነት የመውረድ ሂደቱ ላይ ችግር እንዳለ ነው። ህዝቡ ህዝቡን የትግሉ ባለቤት ከማድረግ አንጻር ችግር እንዳለ የሚያሳየን ነው። ከዚህ አንጻር ስናየው ብዙ ነገሮችን መሰራት ያለብን የቤት ስራ ያለ ይመስለኛል። የፖለቲካ ተንታኙ ዳዊት ተሾመ ከምርጫ ዶት ኦርግ ለሰጠን አስተያየት ከልብ አመሰግናለሁ። በዋዜማ አድማጮች ስም እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭት ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስቴቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድረሱም። መሰናዷችን ይቀጥላል ከዋዜማ አሁን ወደ ሁለተኛው ሌላ ጥንቅራችን ነው የምወስዳችን የሁለተኛው ጥንቅራችን ዶክተር ነጋሶ ጊዳዳ በአሜሪካን ሀገር ለአምስት ወራት ያህል በልምድ ልውውጥ ፕሮግራም ላይ ቆይተው ነበረና በዚህ የልምድ ልውውጥ ማብቂያ ላይ ያዘጋጁትን ጥናት ጽሁፍ አቅርበው፣ በዚህም ላይ ውይይት ተደርጎ ነበረ። ይህንን የሚመለከት ይሆናል። አብራችሁ The biggest achievement, I think, in which I participated was the formulation of the constitution which we still have. እስከ ዛሬ ሰራዋቸው ከመላቸው ቁም ነገሮች ጉልቦታ የሚይዘው አሁን በስራ ላይ ያለው ህገ መንግስት እንዲዘጋጅ ያደረኩት ተሳትፎ ይመስለኛል ይህን ያሉት ለልምድ ልውውጥ አምስት ወራትን በአሜሪካ ያሳለፉት የቀድሞ የኢትዮጵያ ፕሬዚዳንት ዶክተር ነጋሶ ጊዳዳ ናቸው። የሬገን ፈሲል ፌሎሺፕ ፕሮግራም ፌሎ ነበሩ። የቆይታቸውን ማጠናቀቂያ አስመልክቶ የዚህ ፕሮግራም አስተባባሪ ናሽናል ኢንዶመንት ፎር ዴሞክራሲ ፌብርዋሪ 24 ቀን በአውሮፓውያን አቆጣጠር የውይይት መድረክ አዘጋጅቶ ነበረ በዋሽንግተን ዲሲ። ውይይቱ ኮንስቲቱሽን ፎር ማልቲ ናሽናል ዴሞክራሲ ስቴት ኔሽን ተኬዞፍ ኢትዮጵያ ወይም ህብረ ብሔራዊ የዴሞክራሲያዊ ግንባታ ህገ መንግሥትን ከኢትዮጵያ ሁኔታ ጋር የሚቀኝ ጽሑፍ በዶክተር ነጋሶ ጊዳዳ ከቀረበ በኋላ ውይይትም ተደርጎበት ነበረ። ዛሬ የኦሮሞ ህዝብ ድምጽህን ስጥ ቢባል መገንጠልን ይመርጣል ብዬ አላስብም ያሉት ዶክተር ነጋሶ በህገ መንግስቱ ውስጥ አንቀጽ 39 ወይም የራስን እድል በራስ የመወሰን እስከ መገንጠል ተቀባይነት አግኝቶ በመግባቱና ህገ መንግስቱን በማጽደቅና በማርቀቁ ሂደት በነበረኝ ሚና እጅጉን እኮራለሁ ብለዋል። ከገዡ ፓርቲ በሐሳብ ልዩነት ተገንጥለው የተቃዋሚ ፖለቲካውን የተቀላቀሉት ዶክተር ነጋሶ በቅርብ ጊዜም የአንድነት ለፍትና ለዲሞክራሲ ፓርቲ ሊቀመንበር ነበሩ። ሕገ መንግሥቱን በማጽደቅና በማርቀቁ ሂደት በተጽዕኖ በተለይም በህወሓት ፍላጎት የተቀረጸ ነው በሚል ለቀረበላቸው ጥያቄ ዶክተር ነጋሶ ሕገ መንግሥቱን በማርቀቅ ሥራ ሰላሳ ሰባት ሰዎች የተሳተፉ ሲሆን ከኢህአዲግ በኩል እርሳቸውን ጨምሮ ሁለት ሰዎች ብቻ መሳተፋቸውንና የማርቀቅ ሂደቱም ፍጹም ነጻ ነበረ ብለዋል። ባይሆን አሉ ዶክተር ነጋሶ ጊዳዳ፣ በሕገ መንግሥቱ ላይ በተደረገው በውይይቱና በማጽደቁ ሂደት ከራሳቸው ፓርቲ ከኢህአዲግ በኩል አንዳንድ ጫናዎች ነበሩ። በተለይም ለተቃዋሚዎች ሰፊ የመናገር እድል በመስጠት ትወቅሻለው። ሂደቱ አጠቃላይ ግን ዲሞክራሲያዊ ነበር ሲሉ ገልጸዋል። Be democratic as much as possible. I even had sometimes difficulties with my own uh, party, the ruling party, on because I gave uh, enough right to the opposition uh, in the assembly. Um, I had uh, a little bit problem, but it was democratic according to my view, my my thought. ሕገ መንግስቱ ከፋፋይና በታኝ ነው በሚል በውይይቱ ከተሳታፊዎች ለቀረበው ጥያቄም ዶክተር ነጋሶ በተለይ የአንቀጽ 39 ያስቀመጠውን የራስን እድል በራስ መወሰን እስከ መገንጠል መብት የዜጎች የፖለቲካና የኢኮኖሚ እንዲሁም ማህበራዊ ተጠቃሚነትን ያረጋግጣል እንጂ የበታኝነት አደጋው ከተጨባጭ ሁኔታ ጋር የሚሄድ አይደለም ሲሉ ተናግረዋል። የተለያዩ የብሔር አጀንዳ ይዘው እንገነጠላለን ብለው የሚታገሉ የፖለቲካ ቡድኖችን ቢሆኑ የህዝቡን ድጋፍ ያገኛሉ ብዬ አልገምትም። ለዚህም ምሳሌ የማደርገው ራሴ የመጣሁበትን የኦሮሞ ህዝብ ነው። የኦሮሞ ህዝብ ሐሳብህን ንገረን ብትሉት መገንጠልን አይመርጥም ብለዋል ዶክተር ነጋሶ። the other thing, article 39. If you ask me personally, I am for article 39. right of self determination Up to and including cessation, independence. I am for that. In the, we put it in the Constitution. Being confident that the people, if they get their rights respected, will not secede will not choose independence. If their rights, economic, social and political rights are respected, they will choose unity. And that is what is going on in Ethiopia. Maybe there are some parties, small parties or liberation movement, which still claim that the Want independence or cessation for their people, but if the people get the chance to say what they want, I don't think they will choose for uh, <coughs> cessation or independence. And interestingly, I'm an Oromo, and I hear and read in many private newspapers and websites about the Oromo. Yeah, the Oromo are the biggest group in Ethiopia. They ask for their rights respect. But I know that if we today go and ask the Oromo people what do they want, they would say no to ሕገ መንግስቱ የጸደቀበት ዕለትን እንደማይረሱት የገለጹት ዶክተር ነጋሶ ጊዳዳ በተለይ በዕለቱ የነበሩት 547 የብሔረሰብ ተወካዮች የብሔር መብትን የሚያረጋግጠው ይህ ሕገ መንግስት በመጽደቁ ደስታቸውን በአዳራሹ በጭፈራ የገለጹበትን ቅጽበት ሳስታውስ እኔም ትልቅ ኩራት ይሰማኛል ሲሉ ገልጸዋል። 547 people from the 47, uh, 547 districts of Ethiopia who were on the meeting rose up and danced in the, uh, in the hall. And that was a big moment for me also. I'm proud of that. ገዢ ፓርቲ ኢህአዴግ ያሻውን የፖለቲካ ሪዮት አለም ቢከተል ያዋጣኛል ያለውን የኢኮኖሚና የልማት መንገድ ቢመርጥ ምርጫውን አከብራለሁ ያህሉት ዶክተር ነጋሶ ከኢህአዴግ ጋር ችግር የሚመጣው ኢህአዴግ የሌሎችን የፖለቲካ ቡድኖችን ሐሳብና ርዕዮተ ዓለም ለመጨፍለቅ የሚያደርገው አፈናና ሌሎችን መላወሻ ቦታ አሳጥቶ ለማጥፋት የሚያደርገው ሩጫ ነው ብለዋል። በውይይቱ ላይ ሌሎችም የተለያዩ ጥያቄዎች የቀረቡ ሲሆን በተለይም በህገ መንግስቱ ላይ ማሻሻያ ማድረግ የሚቻልባቸው ሁኔታዎች ተነስተው ሐሳብ ተሰጥቶባቸዋል። በናሽናል ኢንዶመንት ፎር ዴሞክራሲ የአፍሪካ ዳይሬክተር ዴቭ ፓተርሰን የተመራው ውይይት ላይ ጆን ሃርሰን የተባሉ ምሁርም ተጨማሪ የማዳበሪያ ሐሳቦችን አቅርበዋል። ለዕለቱ ያሰናዳናቸው ጥንቅሮች እነዚህ ነበሩ። የሚኖራችሁን አስተያየቶች በዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ልትጽፉልን ትችላላችሁ እንደዚሁም በፌስቡክና በትዊተር ዋዜማ ራዲዮ ብላችሁ ፈልጉን። በዩቲዩብ እና በሳውንድ ክላውድ ላይም እንደዚሁ ፕሮግራሞቻችንን ዋዜማ ራዲዮ ብላችሁ በመፈለግ ልታዳምጡ ትችላላችሁ። ሳምንት ሌላ ጥንቅር ይዘን ነው የምንቀርበው። እስከ ሳምንት መልካሙን ሁሉ እንመኝላችኋለን። ከዋዜማ ጋር የነበራችሁ ቆይታ የሚያስቆጭ እንዳልነበረም ተስፋ አድርጋለሁ። የዕለቱ የፕሮግራሙ አዘጋጅ አርጋው አሽን የነበርኩኝ፣ ከቀሪ የዋዜማ ባልደረቦቼ ጋር መልካም ጊዜ እመኝላችኋለሁ። ピッ <music>